ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ለመሆኑ ግመሉ በሕይወት አለ? ግመሉ በሕይወት አለ። ግን ትናንት የነበረው ግመል ላይሆን ይችላል እንግዲህ ደረጃዎች አሉ። ህይወት አለው የለውም ብሎ ደረጃዎች አሉ። ግን በህይወት አለ ትናንት የነበረው ይረቅጥ የነበረው ግመል አይሆን ይችላል። ዞሮ ዞሮ አለ። ውሾች ውስ ውሾች ናቸው። ዶክተር መረራ ጉዲናን ይዘናቸዋል። ደቡብ ክልል በአዲስ አወቃቀር አሁንም በክልሉ ውስጥ ተጨማሪ የወረዳ መዋቅር እንዲሁም ደግሞ የዞን መዋቅርም በጥናት ላይ ተመስርቶ ምላሽ መስጠት ያስፈልጋል። ዋናው ማያከሉ አካላዊ ሀሳቡ የህዝቡን የመልካም አስተዳደር ጥያቄዎችን የልማት ጥያቄዎችን በፍጥነት ከመመለስ አንጻር ምቹ ሁኔታን ለመፍጠር ታሳይ በማድረግ የጥጥና ጥናት ነው። አቶ ሚሊዮን ማቴዎስ የደቡብ ክልል ፕሬዚዳንት ናቸው፣ አነጋግረናቸዋል። እሁድ መስከረም ስድስት ሁለት ሺ አስራ አንድ አመተ ምህረት ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተንን እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ እንደምናምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ለሰዎች ሕይወት መጥፋት፣ የአካል ጉዳትና መፈናቀል ምክንያት የሆኑ ወደ ሰባ የሚጠጉ ተጠርጣሪዎች እስካሁን በቁጥጥር ስር መዋላቸውን በኦሮሚያ ልዩ ዞን የቡራዩ ከተማ አስተዳደር አስታውቋል። የከተማዋ አስተዳደር ከንቲባ አቶ ሰለሞን ፈዬ ማምሻውን ለአሜሪካ ድምፅ እንዳስረዱት ጥቃቱን የፈጸሙት ወንጀለኞችም የየትኛውንም ብሔር የሚወክሉ አይደሉም፣ የደረሰው የጉዳት መጠንም እየተጣራ ነው ብለዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። የአይንማኞችና ተጐጂዎች ተጎጂዎች ለአሜሪካ ድምፅ እንዳስረዱት በቡራዩ ከተማ አሸዋ ሜዳና አካባቢው የተፈጸመው ጥቃት ሞትን ጨምሮ ከፍተኛ ጉዳት አድርሷል። የኦሮሚያ ፖሊስና የቡራዩ ከተማ አስተዳደር እንደጠቀሱት ምን ያህል ሰዎች እንደተገደሉና እንደተፈናቀሉ ለጊዜው የተጠናቀረ የቁጥር መረጃ የለም። ቁጥሩ የማጣራቱ ሂደት እንደተጠናቀቀ ይፋ ይደረጋል ሲሉ ነው የቡራዩ ከተማ አስተዳደር ከንቲባ አቶ ሰለሞን ፈዬ ማምሻውን ለአሜሪካ ድምፅ የገለጹት። ጥቃቱን የፈጸሙት ወንጀለኞችም የትኛውንም ብሔረሰብ አይወክሉም ብለዋል ከንቲባው። ይሄ ብሔርን ትኩረት ያደረገ ግጭት አይደለም። እኛ እንደገመገም ነው እስካሁን በገመገም ነው በአንድ ብሔረሰብ ላይ ብቻ የደረሰ አይደለም። ከሁለቱም የተጎዱ አሉ። ዝርፋውንም በተመለከተ የአንድ ብሔር ላይ የተደረገ አይደለም። ከሁሉም ብሔር ውስጥ ያለ ድርጊት ነው። ይሄ ብሔር ተኮር አይደለም። እንደገና የሁሉንም ብሔር የሚወክለው አይደለም። ድርጊቱ ተራ ወንጀል ማለት ይቻላል። በተለይም ኦነግን ለመቀበል በሚደረገው ዝግጅት ላይ በሰንደቅ ዓላማ ጉዳይ በአዲስ አበባ ከተማ ድንበር ላይ በተፈጠረ የመጀመሪያ ቀን ችግር የተወሰኑ ቡድኖች ለምን ተከለከል በሚለው የተነሳና አብዛኛው አቀባበሉን ለማሳመር በድምቀት እንዲከበር ለማድረግ የፈለጉት በሙሉ ወደዚህ ተልዕኮ የመጡበትን ዓላማ ጨርሰው ሕዝቡን በየደረጃ ወጥቶ እያስተናገዳቸው በስነ ስርዓት ወጥተው በስነ ስርዓት የተመለሱ ሲሆን የተወሰኑ ቡድን የራሳቸው ዓላማ ለማስፈጸም እንዲሁም ዝርፊያና በሌብነት የተሰማሩ የተወሰኑ ቡድኖች ናቸው፣ ይህንን ድርጊት የፈጸሙት። ለምን ማስቆም አልቻልም? የከተማው አስተዳደር የጸጥታ ኃይል የክልሉም የፌዴራሉም፣ እንዴት ይሄ ሁሉ እስኪሆን ፈጥነው አልተንቀሳቀሱም? የሚሉ አስተያየቶችም እየተደመጡ ነው። አቶ ሰለሞን እሶም ሰምተው ሊሆን ይችላል በተለያዩ መንገዶች፣ ምንድን ነው ለዚህ ምላሻችሁ? በትክክል ፈጥነን ደርሰናል የሚል እንትን አለኝ። ከፌዴራል ጀምሮ እስከ ቀበሌ ያለው ኅብረተሰብ በሙሉ ሳይጀመር ነው ቅድሚያ ዝግጅቱ ጀምሮ ምንም አይነት ችግር እንዳይከሰት የትራፊክ ችግር እንኳን እንዳይከሰት ሕዝቡ በተለይም ወጣቱ፣ የሀገር ሽማግሌዎች እና አባገዳዎች ከምዕራብ አካባቢ የመጡትን ወንድሞቻቸውን እየተቀበሉ እያስተናገዱ ነው ወደዚህ ፕሮግራም የላኳቸው ዝግጅቱ ከመጀመሪያ ሆኖ ነው። ከዛም አልፎ ዝግጅቱ ከተፈጠረ በኋላ ባለበት ለማስቆም በጣም ከፍተኛ የሰው ኃይል የጸጥታ አካላት ማስተዳደሩ ቶሎ ለማስቆም ሞክረዋል። ነገር ግን አሁን ቀበሌው በጣም የተበታተነ በመሆኑ በጣም ትላልቅ ቀበሌዎችና ሰፊ ህዝብ ያለበት በመሆኑ ያለበት የኔትወርክ ችግር ባለበት ሁኔታ በመፈጠሩ ና አንድ ቦታ ሲያረጋጉ በየቦታው በአንድ ጊዜ ስለተፈጠረ ብቻ ነው እንጂ በአስቸኩ በፍጥነት አልተደረሰም የሚል ነገር የለው። ዞሮ ዞሮ እንደዛም ተሰርቶ የተፈጠረውን ክሳራ በአግባቡ ማስቆም አልተቻለም። ይሄ መደረግ የለበትም። ያው ይሄን አደጋ ማንንም በላይ እኛንም የሚያሳዝነን ነው ማለት ነው። አሁን ዋስትናው ምንድን ነው? ሰዎች እንዲመለሱ፣ አቶ ሰለሞን ሰዎች ወደ ቀያቸው እንዲመለሱ ተረጋግተው የቀደመ ኑሯቸውን እንዲቀጥሉ ያንን ቢያስቡ ምን አይነት የጸጥታ ዋስትና አላቸው? አሁን ሰሞኑ ከተፈጠረው ሁኔታ አንጻር ማለት ነው። ሰሞኑን የተፈጠረው ሁኔታ እርግጥ ዘላቂ አይደለም። አንድ ግጭቶች ይፈጠራሉ። አሁን ግጭቱ ተቆጣጥረዋል በጸጥታ አካላት። በተለይም በቡራዩ ከተማ አካባቢ ያለው ሕብረተሰብና ወጣቱ ሙሉ በሙሉ ችግሩን ለጊዜው ቆመዋል። በአስተማማኝነት ግን ዋስትናቸው አንደኛ ህገ መንግስቱ ነው። ሁለተኛ አብሮ የሚኖረው ህዝብ አብሮ የተወለደ ህዝብ ስለሆነ በውይይት የሚፈታ ጉዳይ ነው። በጣም የማይመለስ ጉዳይ አይደለም፣ መመለስ የሚቻል ነው። ህገ መንግስቱ ይፈቅድላቸዋል። ማንኛውም ዜጋ በሰላማዊ መንገድ ሄዶ መስራት ይችላሉ። ዛሬ የተሰባሰበው የህብረተሰቡ አካላት የተስማማንበትም ጉዳይ ይሄ ነው። ስለዚህ ህብረተሰቡ ራሱ እነሱን መመለስ እንደሚችል አብሮ መኖር እንደሚችሉ በደንብ ነው የታየው። ከተፈናቃዮችን ጭምር ይነሳ የነበረው ሀሳብ ከተፈጠረው አካሄድ እና ድርጊቱ በጣም ከፍተኛ ነበረ። ሌላ ብሔር ላይ ትኩረት አደጋ ከዚህ የበለጠ እንዳይደርስ የኦሮሞ ህዝብ በጣም ነው ያቀፈን። አሁንም ያጣ እነሱ ጋር አሁንም ኑሯቸው መቀጠል እንችላለን የሚል አስተያየት እያነሱ ናቸዋል። አሁን ስለተደረገው ውይይት እየነገሩኝ ነበር። እስኪ በደንብ ይንገሩኝ። መቼ ነው የተወያያችሁት? ከየት ከየት የተወጣጡ የህብረተሰብ ክፍሎች ናቸው? እነማን ተሳተፉ? እሱን ያብራሩልኝ። ዛሬ ነው ውይይቱን ያደረግነው። ውይይቱ ከሁሉም ቀበሌ የሀገር ሽማግሌዎች ተሳትፈውበታል፣ ወጣቶች ተሳትፈውበታል፣ አባገዳዎችና የእምነት መሪዎች ተሳትፈውበታል። ይህንን እምነት በመድረኩ ላይ ተወያየ ነው ነው ። ስለዚህ ይሄንን ወደ ቤታቸውን የሚመልሰውንም አካል እነኝን ነው ኮሚቴ ከመስተዳደር አካላት ጋር ከራሳቸው ህብረተሰቡ ተነሳሽነት ወደ ቀያቸው የሚመልስ የተፈናቀሉትን መልሶ የሚያቋቁም ኮሚቴ ከህብረተሰቡ የተቋቋመ ስለሆነ ህብረተሰቡ ራሱ ስለሚመልሰው ዋስትናቸው ይሆናሉ ብዬ አስባለሁ። የመጨረሻ ብዬ ነበር አቶ ሰሎሞን ከፈቀዱ ሊ ብቻ አንድ ላክል አንድ ጥያቄ ላክል እና እነዚህ አሁን ወንጀለኞች ያሏቸው ድርጊቱን የፈጸሙት ሰዎች ወይ ወጣቶች በተለያዩ የአካባቢዎቹ ቀበሌዎች የሚኖሩ ናቸው ወይስ ከተለያዩ ሌሎች አካባቢዎች የመጡ ናቸው? ይታወቃሉ? እየተደረገ ማጣራት አለው። በዚህ ዙሪያ አሁን ይሄ በድርጊቱ የተሳተፉ ሰዎች በቁጥጥር ስር ውለዋል። አብዛኛዎቹ በጸጥታ አካላት ና በህብረተሰቡ ጥቆማ በቁጥጥር ስር ውለዋል። ከየት ከየት መጡ የሚለው ና ምን አይነት ድርጊት ሲፈጽሙ ነው የተያዙት፣ ለምንስ ተያዙ የሚለው ፖሊስ እያጣራ ነው ያለው። ምን ያህል ይሆናሉ የተያዙት? የሚያዙ ሰዎች አልሞስት አሁን በጣም ሰፊ ነው አሁን የአሁኑ መረጃ እየጨመረ ስለሚሄድ እስከ ግድብ እስከ አስር ሰዓት አካባቢ ወደ ሰባ የሚሆኑ ተጠርጣሪዎች ቁጥጥር ስር ውለዋል። በዚህ ድርጊት ተሳትፈዋል የተባሉ ማለት ነው የተጠረጠሩት እና በፖሊስ ቁጥጥር ስር የዋሉት። በዚህ ጥቃት ምክንያት ከተፈናቀሉ ሰዎች የተወሰኑት በከተማዋ አስተዳደር ግቢ፣ ሌሎቹ ደግሞ ዶኖ በሚባለው አካባቢ በቀበሌ ግቢ ውስጥ መጠለላቸውን ከንቲባው ጠቁመዋል። የተቀሩት ደግሞ ወደ አዲስ አበባ መምጣታቸውን በአስኮ ገብርኤል ቤተ ክርስቲያንና በትምህርት ቤቶች ውስጥ ተጠልለው እንደሚገኙም ለማወቅ ተችሏል። የአዲስ አበባ ከተማ አስተዳደር ባለስልጣናትም በዛሬው ዕለት ጎብኝተዋቸዋል። በቡራዩ ያሉትንና ወደ አዲስ አበባ የሄዱትን ከነገ ጀምሮ ወደ ቀያቸው ለመመለስ እየተሰራ መሆኑን ከንቲባ ሰለሞን ፈዬ አክለው አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ። አድማጮች ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ዛሬ ከሳውዲ አረቢያ ውጭ ጉዳይ ሚኒስትር አዴል አህመድ አል ጁቤር ጋር ሆነው ከጂዳ በጋራ በሰጡት ጋዜጣዊ መግለጫ በኢትዮጵያና ኤርትራ መሪዎች መካከል ታሪካዊ ሲሉ በጠሩት የሰላም ስምምነት ፊርማ ስነስርዓት ላይ በመገኘታቸው ደስታቸውን ገልጸዋል። በዚህ ስምምነት መሠረት ከ20 ዓመታት በላይ የዘለቀ ግጭት አብቅቷል። ባለንበት ዓለም ብዛት ያላቸው ግጭቶች ሲራቡና ማለቂያ የሌላቸው ሲሆኑ በእነዚህ ሁለት አገሮች ስምምነት መደረሱ ጠቃሚ ትርጉም አለው ብለዋል ዋና ጸሐፊ ጉቴሬስ። የሳውዲው ንጉሥና መንግሥት ሁለቱን ሀገሮች አቀራርበው ለሰላም ስምምነቱ መፈረም በማብቃታቸው አመሰግናለሁ ብለዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ያሉባቸውን ከፍተኛ ችግሮች ተቋቁመው በሀገራቸው ታሪክ አዲስ ምዕራፍ በመክፈታቸው እንዲሁም የኤርትራው ፕሬዝደንት ኢሳያስ አፈወርቂ ለሰጡት አፋጣኝ አዎንታዊ ምላሽ ምስጋና ይገባል ሲሉም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉቴሬስ በጋዜጣዊ መግለጫቸው ተናግረዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በዛሬው የትዊተር መልእክታቸው ከ2016 የምርጫ ዘመቻ ጋር በተያያዘ የሩሲያ እጅ እንዳለበት እየተካሄደ ያለው የወንጀል ምርመራ ህጋዊ አይደለም ብለዋል። ያቀረቡት ማስረጃ ግን የለም። ልዩ ምርመራውን የያዙት ሮበርት ሞለር የተሰየሙት በፍትህ ሚኒስቴር ሲሆን የተያዘው ምርመራ ህጋዊ ነው ሲሉ ዳኞችም አረጋግጠዋል። ሚስተር ትራምፕ ከዚህ ቀደም እንደሚሉት የምርጫ ዘመቻቸው ከሩሲያ ጋር የዶለተው ሴራ የለም። ያን የሚሉት የቀድሞዋ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ብቻ ናቸው ብለዋል። የሮበርት ሙለርን ምርማሪ ቡድንም የተቆጡ አስራ ሰባት ዲሞክራቶች ሲሉ ጠርተዋል። ለመጨረሻም ስፖርት በዛሬው የበርሊን ማራቶን አዲስና አስገራሚ ክብረ ወሰን ተመዝግቧል። ኬንያዊው ኢሉድ ኪፕሾጌ ዛሬ ያስመዘገበው አዲሱ የማራቶን ሬኮርድ ሁለት ሰዓት አንድ ደቂቃ ከ39 ሴኮንድ ነው። በሪዮ ዲ ጄኔሮ ኦሊምፒክስ የወርቅ ሜዳሊያ ተሸላሚው ኪፕሾጌ በመንገዱ ግራና ቀኝ ሆኖ ድጋፉን ይሰጥ የነበረውን ብዙ ሺህ የበርሊን ከተማ ነዋሪ ሩጫው ተጀምሮ እስኪያልቅ አስደንቋል። ኪፕሾጌ ከቀድሞው የማራቶን ሬኮርድ ላይ ከአንድ ደቂቃ በላይ አንስቶለታል። በሴቶቹም ያሸነፈችው ኬንያዊት ናት። ግላዲስ ቼሮኖ የኮርሱን ሬኮርድ አሻሽላ በ218 10 አጠናቃለች። አድማጮች፣ ዜናው ይኸው ነው። ቀጣዩ የእሁድ የአንድ ሰዓት ልዩ ቅንብር ቀደም ብሎ የተቀረጸ መሆኑን እገልጻለሁ። በዜናው ላይ እንደሰማችሁት በቡራዩ አካባቢ ስለደረሰው ግጭት ዘጋቢዎቻችን ነገም በስፋት ሽፋን የሚሰጡት መሆኑን ከወዲሁ ለመግለጽ እፈልጋለሁ። አሁን ቀደም ሲል ከትላንት በስቲያ ወደ ተቀረጸው ልዩ የእሁድ ምሽት ዝግጅት ይሆናል የምንሸጋገረው። መልካም ምሽት። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርዝ በ25 ሜትር ባንድ በ11720 ኪሎ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መስከረም 6 2011 ዓመተ ምህረት ምሽት ፕሮግራም ነው። በቸሪደር ዙሪያው በቸሪደር ያደግሁበት አገር ጽዮን የኔና የአንቺም መልካም ምኞት መልካም መልእክት ነው። ሁሉም በቸር ይደር። የመልካም ምኞት ዝማሬ ቴዎድሮስ ታደሰ። እናመሰግናለን፣ እናመሰግናለን። አሁን ወደ መጀመሪያው ዝግጅታችን እንዝለቅ። ዶክተር መረራ ጉዲና ስለ አሁኑና ስለ መጪው ጊዜ ይናገራሉ። ኦሮሞ ፌዴራሊስት ኮንግረስ መሪና ከፌዴራላዊ ዲሞክራሲያዊ አንድነት መድረክ አመራር አባላት አንዱ የሆኑት ዶክተር መረራ ጉዲና ሰሞኑን ያሉት አሜሪካ ነው። በዩናይትድ ስቴትስ የተለያዩ አካባቢዎች እየተንቀሳቀሱ ደጋፊዎቻቸውን ያነጋገሩ ናቸው። ወደ ስቱዲዮችንም ጎራ ብለው ነበርና ሰለሞን አባተ አነጋግሯቸዋል። ዶክተር መረራ ጤና ይስጥልን። በቅድሚያ እንደምን ዋሉ? እንዴት ነው ጤንነቱ ዶክተር መረራ አይ ደህና ነኝ በጣም ደህና ነኝ በጣም ደህና ነው ስራ እንዴት ነው ስራ የፖለቲካው ስራ በጣም በስፋት ለመስራት እየሞከርን ነው ሌላው እንግዲህ መስከረም ላይ ወደ ትምህርት ቤት ተመለስ ተብያለሁ ከዛ በኋላ ነው ማየው ስለዚህ ስራራት ላይ ስለሆነ መደበኛ ስራውንም እንደገና አሁን እንደገና ከአራት ዓመት በኋላ ተመለስ ተብያለሁ። ከሐምሌ አንድ ቀን ጀምሮ ደሞዞስ? ደሞዝም ያው ከሐምሌ አንድ ቀን ጀምሮ ተብያለሁ። ያለፈው ተከፍሎታል። ለሞ አልተከፈለኝም። እሱም እሱና እንዲሁም ከሁሉም በላይ ይሄ ሙሉ ፕሮፌሰር የመሆኑ እድልን የዛን ጊዜ ገፍቶ አጨናግፏል አሁን ክፍያው ብቻ ሳይሆን ከሁሉም በላይ የማራ እድገቱን እፈልጋለሁ። አሁን እሱን ጥያቄ ላመጣ ነበረ በንግግራችን ውስጥ ዶክተር መረራ እያልኩ ልቀጥል ወይስ ፕሮፌሰር መረራ እያልኩ ልጥራዎት? ኦፊሻሊ ዶክተር ነ ዶክተር መረራ እርስዎ የታሰሩ ጊዜ ግመሉ በጣም ተፈራገጠ የሚሉ ሰዎችን እሰማ ነበረ ምክንያቱም በሰላማዊ ትግል በጣም ብዙ መስዋዕትነት ከከፈሉ ሰዎች ብዙ ድምፃቸውን ሲያሰሙ ከነበሩ ሰዎች አንዱ እርስዎ ነዎት። በዛ ላይ ከአውሮፓ ፓርላማ ንግግሮ መልስ ነበረ የተያዙት እና ግመሉ ምነካው መጨረሻው ላይ ደረሰ ወይ የሚል ወሬ ነበር። እና ግመሉ በሕይወት አለ ብለው ያምናሉ? ግመሉ በሕይወት አለ፣ ግን ትናንት የነበረው ግመል ላይሆን ይችላል። እንግዲህ ደረጃዎች አሉ፣ ህይወት አለው የለውም ብሎ ደረጃዎች አሉ፣ ግን በሕይወት አለ ትናንት የነበረው ይረግጥ የነበረው ግመል ላይሆን ይችላል። ዞሮ ዞሮ አለ። ውሾቹ ውስ ውሾች ናቸው። ሁሉም የተቀያዩ ነገሮች አሉ። ምንም ጥያቄ የለም። ቢያንስ ቢያንስ የለውጥ መንፈስ አለ። የለውጥ መንፈሱ እንግዲህ የታ ድርሶ ይቆማል ያቆማናል? ይሄ የኢትዮጵያ የመጨረሻ እድል ነው ወይ? ምን ለማለት ፈልጌ ነው? ያ ጩኸት ይባል የነበረው ነገር ጩኸት ብቻ ነበር ወይ? ጩኸት ብቻ አይደለም። አንድ ህዝብ በተለይ ወጣቱ በአዲስ ጉልበት ለውጥ ፈላጊው ትውልድ በአዲስ ጉልበት ተንቀሳቅሷል። እዚህ ጊዜ የመጣው መጽሐፌ ላይ ሁለት ሺ ሰባት ምርጫ ላይ ወዲያውኑ ነው ምርጫው እንዳለቀ የጻፍኩኝ። ሁለት ስትራቴጂ ነበር ይዜን ምርጫ ውስጥ የገባ ነው። አንደኛው በፈረንጆችም በምንም ያስወሩ ነበር፣ መቶ መቀመጫ ምን መቀመጫ ኢህአዴግ ሊለቅ ይችላል ብሎ ያስወሩ ነበር። ስለዚህ ከዛ ከተቃዋሚው ወገን ለማሳረፍ ማለት ነው የምናገኘውን የተሻለ መቀመጫ ለማግኘት ተሰፍሮላችሁ ማለት ነው፣ ለሱ ነው። ተሰፍሮ ከሚሰጠን የተሻለ ለማግኘት ድርጅታችን ተንቀሳቅሷል። ዋናው ግን ትግሉን አንድ እርምጃ ወደፊት መውሰድ ነበር። በተለይም ወጣቱ ለማንቀሳቀስ ነው። እንዲሁም ያ አመፁ ከመነሳቱ በፊት እኔ እዚህ መጽሐፍ ላይ ያስቀመጥኩኝ የሚጋጩ ህልሞች የምለው ላይ የመጀመሪያው ስትራቴጂ ዜሮ ወጥተናል ተዘርፈናል የህዝብ ድምጽ ሙሉ በሙሉ በሚባልበት ደረጃ ተዘርፈዋል ግን ሁለተኛው ስትራቴጂያችን ሰርተዋል አምባገነናዊ የፖለቲካ ስርዓትን ለመሸከም ትከሻ አይደለው አዲስ ትውልድ ተፈጥሯል የሚል ነበር በአንድ ወር ነው ሁለት ወር ውስጥ ያ ተጀመረ ሊያንገዳግድ የሚችል አዲስ ትውልዱ ወደ ትግሉ መግባቱ በጣም ደስተኛ ነኝ በ2008 ዓመተ ምህረት ነበረ ይህንን መጽሐፍ መጀመሪያ ላይ ነበር። አንድ ወርም አካባቢ ነው መሰለኝ ወደ እንትን እንደገባ ሳይወጣ ነው ከዛ የወጣው። በአንድ ወር ውስጥ ነው የወጣቱ እንቅስቃሴ ቄሮ የሚባለው እንቅስቃሴ፣ አዲስ እንቅስቃሴ ጀምረው አሁን ኢህአዴግንም እዚህ ያደረሰው እኛንም ከእስር ቤት ያስፈታው እንቅስቃሴ በዛ ጊዜ ነው የተጀምረው። እና አይታይ ነበር ዶክተር መረራ ከዚህ የኢትዮጵያ ታሪክ ፈተናዎችና የሚጋጩ ህልሞች ወይም የኢህአዴግ ቆርጦ ቀጥል ፖለቲካ ብለው በታህታይ ርእስ ያስቀመጡበት መጽሐፍ ከመውጣቱ ጥቂት ቀደም ብሎ ያወጡት ጽሁፍ ነበረ። ከአፄያዊ አገዛዝ እስከ አብዮታዊ ዲሞክራሲ ከ1953 እስከ 2003 ዓመተ ምህረት በሚል ርእስ በ2006 ዓመተ ምህረት ማለት ነው ያወጡት። እንደዚህ ብለው ነው እርሱ የተረጎሙት ኢትዮጵያ ፍሮም ኦቶክራሲ የሚል ነበር። እና በዛ ላይ የተለያዩ እርሶ ግምታዊ ሁኔታዎች ሊመጡ የሚችሉ ግምቶች ብለው እንደ ሴናሪዮስ ያስቀመጧቸው ነገሮች ነበሩ። እዚህ መጽሐፍ ውስጥ ጠቅሰዋቸዋል። እነዚህን በመሰረቱ ሀገሪቱ ወደ መጣችበት ፍጹም ፈላጭ ቆራጭ አገዛዝ ትመለሳለች፣ አንደኛው ሁኔታ ነው። ይሄኛው ሁኔታዎች ባሉበት ከቀጠሉ ማለት ይመስለኛል ሁለተኛው በገዢው ፓርቲ ፍላጎት ወይም በሀገር ውስጥና በውጭ ግፊት ሀገሪቱ ወደፊት ልትገሰግስ ትችላለች። ሶስተኛው ሀገሪቱ ለረጅም ጊዜ በሚቆይ መበስበስና በቀጣይ ቀውስ ውስጥ ስትናጥ ትኖራለች ብለው እንደ ዋና ዋና ነጥቦች አስቀምጠው እንደ ተጨማሪ እንደ አራተኛ ደግሞ ወደ መከፋፈልም ልታምራ ትችላለች ብለው ነበረ። የትኛው የሰመረ ይመስሎታል? ከዚህ ውስጥ በጣም አስቸጋሪ ነው። ለነገሩ አራቱም ያሉ ይመስለኛል። አሁንም አሁንም አራቱም ያሉ ይመስለኛል። እንግዲህ ምን እዚህ የሚጋጩ ህልሞች ላይ መጨረሻው መጻፌ ላይ ለማሳየት እንደሞከርኩኝ ተቃዋሚዎችም አካባቢ መሰረታዊ የሆኑ በተለይ የጋራ አጀንዳ የሚባለው ነገር ኢትዮጵያ ወዴት ትሄድ፣ እንዴት ትሄድ በሚሉት መሰረታዊ ጉዳዮች ላይ አሁንም ስምምነት የለም። ሁሉም የራሱን ህልሞች ይዞ ነው የገባው። አሁንም የሚጋጩ ህልሞች ትልቁ አደጋው እዛ ላይ ነው። ሁሉም የራሱን ህልም ጭኖ ነው እየተንቀሳቀሰ ያለው። እነዚህ አደብ ካልገዙ፣ መስመር ካልያዙ፣ ብሔራዊ መግባባት የሚለው ውስጥ ካልገባን ችግሮቹ ወዴትም ሊወስዱን ይችላሉ። ምናልባት አምባገነናዊ የፖለቲካ ስርዓት የሚለው ትንሽ ያ እየቀነሰ የመጣ ይመስለኛል። ምክንያቱም ወደ ብላድ ባዝ እንኳን ብንገባ የነበረው የአደገ አገዛዝ በነበረበት መንገድ መቀጠል አይችልም። ስለዚህ ከአምባገነን የሚኖር ምናልባት ከሌሎቹ ካስቀመጥኳቸው ፈላጭ ቆራጭ አገዛዙ ከዚህ በኋላ የመኖሩ እድል እየመነመነ መጥቷል። ሙሉ በሙሉ አልወጣም፣ እየመነመነ ግን የመጣ ይመስለኛል። ሌሎቹ ግን አሁንም አደጋው እንዳለ ነው። በተለይም የጋራ አጀንዳ ለመቅረጽ ተቃዋሚዎችም አካባቢ እየተሰራ ስራ አይደለም ይሄ ለውጥ የቤት ስራችን ሳንሰራ ለውጥ ፈላጊው ትውልድም የጋራ አጀንዳ ሳይቀርጹ አብዮቱ መጥቶ ንጉሱም ቢያወድም ደርግ ከጎና ቤቱን ሰርቆ 17 ዓመታት የአንድ ትውልድ ምርጥ ልጆችን ጨፍልቆ እንደሄደ፣ አሁንም የጋራ አጀንዳ ሳንቀርጽ የቤት ስራችን ሳንሰራ ነው ለውጡ እየመጣ ያለው። ስለዚህ ይሄ ሁላችንም የሚጋጩ ህልሞቻችን ይዘን ጨዋታ ውስጥ ገብተናል እና መስመር ካላስያዝ ነው በፍጥነት አቅጣጫ ካላስያዝ ነው በፍጥነት ወደ ብሔራዊ መግባባት ካልን አደጋዋል። ሁለተኛው ግምት ወይም ሴናሪዮ በገዢው ፓርቲ ፍላጎት ወይም በሀገር ውስጥና በውጭ ግፊት ሀገሪቱ ወደፊት ልትገሰግስ ትችላለች የሚል ነው። የአሁኑ ሁኔታ ስንመለከት ቲም ለማም ይሁን ማንም ከኢህአዴግ ከራሱ ውስጥ የወጣ ኃይል ከዚህ ለውጥ አንቀሳቃሽ ኃይሎች መካከል አንዱ እንደሆነ ይታወቃል። ይሄ ከእርሶ ግምት ከእርሶ ሴናሪዮ ጋር አብሮ የሚሄድ እንቅስቃሴ ነው፣ በኢህአዴግ ውስጥ ያየ ነው። ከሞላ ጎደል ሌላ ግምት ነበሩ። ከሞላ ጎደል ምንድን ነው? ከውስጥም ከውጭም ግፊት ነው። ምንም ጥያቄ የለውም። እና አቶ ለማን እና ዶክተር አብይን ምኒልክ ቤተ መንግስት ያስገባው የወጣቱ ትግል ነው። እኛን ከእስር ቤት ያስፈታው የወጣቱ ትግል ነው። ብዙ መልክ አሁን ያለው ለውጥ የሚባለውን ነገር ያመጣው የወጣቱ ትግል ነው። በትጥቅ ትግሉ እንኳን እንታገላለን የሚሉ ኃይሎችን አዲስ አበባ እያስገባ ያለው ይሄው የወጣቱ ትግል ነው። በተለይም ይሄ ቄሮ የሚባለው ስለዚህ የውስጥ ግፊት እና የውጭ ግፊት ይላል። ግፊቱ አንዱ አልገዛም፣ እንደ ድሮ እንደለመድኮ አትገዛኝም የሚል አዲስ ትውልድ ተፈጥሮ ተንቀሳቅሷል። ምናልባት እኔ ከጠበቅኩ በላይ ፈጥኖ ሊሆን ይችላል እንጂ ኢህአዴግ ለራሱ እንደማይለወጥ መለወጥም እንደማይፈልግ በብዙ አጋጣሚዎች ያሳየ ድርጅት ነው። አሁን ግን ታንቆ ወደ መለወጥ ውስጥ እየገባ ነው። ተለውጧል አይደለም፣ ወደ መለወጥ ውስጥ እየገባ ነው። ይሄ እንቅስቃሴ በህዝብ ግፊት፣ በቄሮም፣ በሌሎችም አካባቢዎች ተቀጣጥለው በነበሩ እንቅስቃሴዎች የተገፋ ቢሆንም ኢህአዴግን ገርስሶ ከመጣል ይልቅ ኢህአዴግ ራሱ ውስጥ ሌላ የለውጥ ኃይል ወደ መፍጠር ወስዷል። ይሄ ሁኔታ አሁን የተፈጠረው ሁኔታ፣ በርሶ እምነት ኢትዮጵያ ውስጥ እያየን ያለነው ሁኔታ አብዮት ነው ወይስ ደግሞ ጥገናዊ ለውጥ ነው? ብዙዎች የሚያነሱ ጥያቄ ነው። እርስዎ የፖለቲካ ሳይንስ ምሁር ስለሆኑ ይህንን ያብራሩልኝ። ሁለቱም ሁለቱም የተደባልቆ የሚጓዙበት ሁኔታ ያሉ ይመስለኛል። ይቻላል? አብዮትና ጥገናዊ ለውጥን አብሮ ማስኬድ? አዎ። ለምሳሌ ንጉሱ ከየካቲት ላይ ነው መንግስታቸው የተናጋው። ሰራዊታቸው ግን ጨክኖ እግራቸውን ጎትቶ እስር ቤት ያስገባው መስከረም ላይ ነው። ስድስት ወር ሁለቱም ጎን ለጎን ይሄዱ ነበር። እንዳሁም በኢትዮጵያ ታሪክ የተለየ ነጻነት የነበረው በነዛ ስድስት ወራት ነበሩ። ንጉሱም ሞአ አንበሳ ዘእምነገደ ይሁዳ ይሉ ነበር። ወታደሩም አንዳንድ ጊዜ ታዛዥ ይሆናል፣ አንዳንድ ጊዜ ሚኒስትሮቻቸውን ያስሪባቸዋል። እንዳሁም ይመሳሰላል እኮ በአንዳንድ ነገሩ እና ሁለቱም ነው የሚልበት ምንድነው? ወዳቢ መሰረታዊ ለውጥ ይጠይቃል። ቦታን መልቀቅ እና በሌላ መተካት ይጠይቃል። ኤግዛክትሊ ሁለተኛው ግን ባለበት ቦታ ሆኖ ቀለም መቀባት አንዳንድ ሚስማር እሱ ነው እንግዲህ፣ በሁለቱም መሃል ነው። ቀለም መቀባት ብቻ ነው ማለት ትንሽ ያስቸግራል። እሺ ዶክተር መረራ አሁን ባለው ሁኔታ ከዛ ትንሽ አልፏል፣ ግን መሰረታዊ ለውጥ እየመጣ አይደለም፣ ኢህአደግ አሁንም አለ ብለውኛል። እነዚህ አደገኛ ሁኔታዎች አሁንም እንዳሉ ናቸው ብለውኛል። አሁን ባለው ሁኔታ ኢህአደግን አደግን ታምኑታላችሁ? እኔ በፖለቲካ ላይም በአብዛኛው መቶ በመቶ ማምኖ ራሴን ነው ሚሰራው ስለማቅ ማለት ነው። እኔ ያው መቶ በመቶ ራሴን እስካሁን ድረስ የሚችለውን ያክል ራሴን እያመንኩ የሚሰራቸውን ስራዎችን በዛ ደረጃ ነው የሚሰራው። ምን ራሴን የሚጠራጠርባቸው ሁኔታዎች ሊፈጠሩ ይችላሉ። ነገ ምን ይሆናል በሚለው ጥያቄ ላይ ዋና ጉዳይ ምንድን ነው፣ ኢህአዴግን ከማመን ይልቅ አሁን የወጣው ትውልድ፣ እየተፈጠረ ያለው ትውልድ አንድ ነገር ሳገኝ፣ መሰረታዊ ለውጥ ሳገኝ ዝም ብሎ ገብቶ ይተኛል የሚል ግምት የለኝም። የኢህአዴግን ከማመን ይልቅ ኢህአዴግ ተመልሶ ፈላጭ ቆራጭ አገዛዝ በኢትዮጵያ ሕዝቦች ላይ ለመጫን የሚችልባቸው ሁኔታዎች እየመነመኑ መጥተዋል፣ እያነሱ መጥተዋል። ጠፍቷል አይደለም እያልኩ ያለው እየመነመኑ መጥተዋል። ለምሳሌ አንዳንድ ባለን መረጃ ህዋት ውስጥ አብዮታዊ ዲሞክራሲ ተመልሶ መምጣት አለበት ብሎ የሚንቀሳቀሱ እንዳሉ መረጃው አለ። ይህም ተመልሶ የሚመጣው አብዮታዊ ዲሞክራሲ የትናንትናው የእናቶ መለስ አብዮታዊ ዲሞክራሲ ነው። አብዮታዊ ዲሞክራሲ እግዲ አብዮታዊም አይደለም፣ ዲሞክራሲም አይደለም። ሁለቱም አለጣና ከመጽሐፉም ጋር እያዥ መጣለ እና ስለዚህ እነዚህ ነገሮች አሉ። ዋናው ነገር ኢትዮጵያ አሁንም ቢሆን አደገኛ መስቀለኛ መንገድ ላይ መሆኗ አስረግጦ መናገር ይቻላል እናልኩኝ ወዴትም የመሄዱ ጥያቄ አለ። በተለይም እና ዶክተር አብይ ነቢይ ሆኖ አንዳንዶቻችሁ እንደምትሉት በቁርጠኝነት ይሄን ራሱ ኢህአዴግም ጭምር በቁጣቻችሁ ሲሉ እንደ መገናኛ ብዙሀን እንደ ሚዲያ እኛ አንልም። የለም ዳያስፖራ ማለት ነው፣ ዳያስፖራ ማለት ነው። አልገፉ አደጋው አለ፣ ግን ለውጦችም ደግሞ ተስፋ የሚሰጡ ነገሮች አሉ። ዶክተር መረራ ኢትዮጵያ አሁንም አደገኛ ሁኔታ ውስጥ ነች ካሉባቸው ነጥቦች መካከል አሁን እርስዎ ራሱ የጠቀሱት ሁሉም የየራሱን የሚጋጩ ሀሳቦች ይዞ ነው ወደ መድረኩ አሁን የገባው ወደ ተከፈተው መድረክ የገባው አሁንም ያለው ስለዚህ አሁን አደጋው አሁንም አለ ብለዋል። ለዚህ ጉዳይ የኦነግንና የኦሮሞ ነጻ አውጪ ግንባርንና እርስዎ የሚመሩትን ድርጅት የኦሮሞ ፌዴራሊስት ኮንግረስን የሰሞኑን ንግግሮች፣ ግንኙነቶች ማንሳት እፈልጋለሁ። ኦህዴዱንም ውስጥ እዚህ ውስጥ መጥቀስ ፈልጋለሁ ማስገባት ፈልጋለሁ። እና አብራችሁ ልትሰሩ የምትችሉባቸው ልዩነቶቻችሁን ልታጠቡ የምትችሉባቸው መስኮች፣ መድረኮች አሉ ብለው ያስባሉ? የሚጋጩ የሚሏቸው ሀሳቦች ምንድን ናቸው? በእናንተ ውስጥ ለምሳሌ ኦነግም መጀመሪያ በሚመለከት መሰረታዊ የእኛና የእነሱ ልዩነት ይሄ እኛ መጀመሪያውኑ ከቤት ስንወጣ የኦሮሞ ሕዝብ የመብት ጥያቄ በሰፊ ኢትዮጵያ ውስጥ ይመለሳል። አንቀጽ 39 የእኛ ጉዳይ አይደለም። ኦሮሞ እንደ ትልቅ ሕዝብ እንደዛ ግንድ ሀገር ግንድ በጂኦግራፊ የሚሆን በህዝብ ብዛት የሚሆን ባለው በሁሉም ጉዳዮች ኦሮሞ አመችነቱ ለመገንጠል ሳይሆን ያንን ሀገር የመለወጡ ሚና ውስጥ ነው። ግንድ ነው ግንድ ነው ብሎ ነው የሚያምኑት እርስዎ? ከመጀመሪያ ከቤት ስንወጣ እንደዛ ብለን እንወጣ ነው እና ኦነግዛ ለመድረስና ለመደረሱ እርግጠኛ አይደለሁም። ዞሮ ዞሮ ከአስመራ አዲስ አበባ ሲገባ አመራሩ የመገንጠል ጥያቄ ይዞ የሚመጣ አይመስለኝም። ዋና ጉዳይ ሰው ነው፣ አይመስለኝም፣ ነው። አልተነጋገርንበትም፣ ድሮንም ቢሆን ለነገሩ እኔ አዲስ አበባ ሆኖ መቼም ኢትዮጵያን ገነጥላለው ብሎ አዲስ አበባ መቀመጡ ነፃ የፖለቲካ አየር እስካለ ድረስ ነፃ የፖለቲካ አየር ኖረ አልኖረ፣ የኢትዮጵያ እምብርት የኦሮሚያ እምብርት በሆነችው አዲስ አበባ በሁለ ሁለቱም ለነገሩ እምብርት ናት፣ ሆኖ ኦሮሞ ይገንጠል ኦሮሞ እንደዛ ይሆን ወደሚለው የሚሄዱ አይመስለኝም። ዞሮ ዞሮ አቋማችን ግልጽ እኮ ነው። የኦሮሞ ህዝብ በህዝብ ደረጃ የሚሻለው የኢትዮጵያ ህዝብ ግንድ ነው። ትልቅ ህዝብ ነው። ዲሞክራሲያዊ ለውጡ መምራቱ ይሻለዋል። እዛ ውስጥ በቁመቱ መሳተፉ ይሻለዋል የሚል ነው። ከመጀመሪያው ነው፣ ከቤት ወጣ ነው። የኛም በተወሰነ ደረጃ ስንጣላ የነበረው በነዚህ በዚህ ጉዳይ ነው። አሁን ባለበት ሁኔታ ኦነግም ቢሆን ድሮንም ቢሆን እንግዲህ ምንድን ነው የራሴን እድል በራሴ የመወሰን የሚባለው ለነገሩ ኢህአፓ መኢሶንም ኦነግም ህዝቡ ራሱ ይወስን የሚሉ ነገር አላቸው። የግድ መገንጠል የሚለው ቢቻል ነበር ማለት ነው። ያ መገንጠል የሚለው ነው የሚጎላውና ሰው የሚፈራው እንጂ መጫወቻ ሜዳ አላቸው ማለት ነው። የግድ ወደ መገንጠሉ ሳይሆን የኦሮሞዎች ቤተሻለ እድል ካገኘ እነሱ ያንን ላይጠሉ ይችላሉ ቢያንስ የሚል ግምት አለኝ። ዞሮ ዞሮ እዛ ውስጥ አይደለም እኛ ሁለት ነገር ነው ወደ ስምነቱ ያመሩን ሁለት ነገሮች ናቸው። አንደኛው አሁን ባለበት ሁኔታ በተለይ ይህን ለውጥ ያመጣው ከሁሉም በላይ የኦሮሞ ቄሮ የሚባለው ኃይል እንዲከፋፈል አንፈልግም። ይህ ኃይል ከተከፋፈለ እነሱም ወደ ቦታቸው እኛም ወደ እስር ቤታችን ልንመለስ እንችላለን። ይህ ኃይል ነው ይህን መንግስት የቆመበትን መሬት አናግተው እዚ ያደረሰ፣ ማለት ነው። ይህ ኃይል ዝም ብሎ በሜዳ ጥንቃቄ በጎደለው መንገድ አሁን ወደ መቀናቀን ና አጉል መቀናቀን ውስጥ ብንገባ፣ ሊጋጭ ይችላል፣ ሊከፋፈል ይችላል። ልክ በንጉሱ ዘመን የኢህአፓና መኢሶን የተማሪ ንቅናቄ እንደተከፋፈሉ ና አብዮቱም ጠፍቶ እነሱም አሁን የደረሱበት ደረጃ እንዲደርሱ የተደረገው በዚህ ነው። ያሰባችሁት መንገድ ያን ጊዜ ያሰባችሁት የነበረው፣ ስለዚህ ሩን እንደሳተ ማለት ነው። አሁንም ቢሆን በተለይም ከኦሮሞ ወጣት አንድ ለራሱም በእኛ ደም የመጣውን ለውጥ አትቀልዱበት እያለ እየጠየቀ ነው። የተደበቀ ነገር አይደለም ማለት እየጠየቀን ነው። በምናደርጋቸው ስብሰባዎች ሁለትም እኛ ወደ ግጭት አሁን ባለንበት ሁኔታ ከሞላ ጎደር ሁለት የኦሮሞ ተቃዋሚ ሀይል ሆነው ወጥቷል። ሁለቱም ሁለታችንም ሰፊ በቂ ድጋፍ አለ። የነዚህ ሁለቱ ድርጅቶች ወደ አብሮ መስራት ሳይሆን ወደ ግጭት ከገቡ የኦሮሞ ወጣት ከመክፈል አደጋ የሚድንበት ምንም መንገድ የለውም። ስለዚህ ይሄ የወጣቱ አንድነት ለነሱም ለኛም በጣም ወሳኝ ነው። ወጣቱ አቅጣጫ መያዝም ሊያጋጩን ነው የሚመጡት ወይስ አብሮ ሊሰሩ ነው የሚመጡ የሚለው ጥያቄ መንገድ መያዝ አለበት። አንዱ ለዛ ነው ወደዚህ በፍጥነት የገባ ነው። በተለይ ወጣቱ በተለይ አቅጣጫ የትግል አቅጣጫ እንዲይዝ ነው። ሌላው እንደ ተቃዋሚ ከዚህ በፊትም የመጠላለፍ ፖለቲካ አልጠቀመንም። እነሱ ምሄን ያጉታል እኛ ምን እናቃለን። ወደ ውስጥ ግን ገብተን ምን ምን ጥያቄ ላይ እንዴት አብረ እንሰራለን የሚለ ውስጥ አልገባንም። ምናልባት አብሮ መስራት ትግሉን ወደ ጋራ መምራት ልከድ ይችላል። አንዱ ሌላው ላይ ለምሳሌ ምርጫ ቢመጣ ውድድር ውስጥ እንዳንገባ አንዱ ሌላው ላይ እንዳይወዳደር መሆንል ይችላል። ወይም የጋራ ተወዳዳሪዎችን ወደ ማቅረቡ ሊከድ ይችላል። ሌላው ቢቀር የኦሮሞ ሕዝብ ድምፅ እንዲከፋፈል አንፈልግም። በዛ ላይ ነው ሁለት ፓርቲ ልንሆን ይችላለን። አሁን ያለው ሁለት ፓርቲ ነው። አሁንም ያ ሊቀጥል ይችላል። ግን አጉል የህዝብ ድምፅ ከፋፍሎ እንደገና ማገናናዊ ስርዓቱ የመቀጠሉ ሁኔታ ለመቀነስ ነው። ይሄ ማለት ደግሞ ሌሎች እንዳይገቡ ያደርጋል ማለት ነው። አሁን እኛ መድረክ አባለን እንቀጥላለን። መድረክም ከዛሬ ጀምሮ አንፈልጋችሁም ብለን ዘመዶቻችን አግኝተናል ወደሚለው አንድም ተከታዩ ጥያቄ ነበር። የኦሮሞ ድርጅት ሌሎች የኦሮሞ ኦሮሞ ድርጅት ሙን የኢትዮጵያ ድርጅቶች ጋር እኛ መጣላት አንፈልግም። ዋና አጀንዳችን አንድ ህጋር ሀገር አለን ዲሞክራሲያዊ ስርዓት ኢትዮጵያ ውስጥ እንዲፈጠር ነው። አሁን ያለው አጀንዳ የስልጣን ሌሎች ሌሎች ነገ ተነጎዳ ሊመጡ ይችላሉ። የስልጣን ጥያቄ ምንም ይሁን ከዛ በኋላ ሊመጡ ይችላሉ። አንዳንድ ጊዜ ስናደድ የአንቦ ወረዳ አስተዳደርነት የሚከለክለኝ የለም እያልኩ እቀልዳለሁ። ስለዚህ ሌሎች ጥያቄዎች፣ የስልጣን ጥያቄዎች ነገ ተነጎዳ ሊመጡ ይችላሉ። ዛሬ ግን መሰረታዊ ጉዳይ አንድ አንድ ሀገር አለን። ያቺ ሀገር እንድትለወጥ ይህ መስራት ነው። ሁለት ሁላችንም በኩልነት የሚያስተናግድ ፖለቲካ ስርዓት ዲሞክራሲያዊ ስርዓት መፍጠር ነው። እዛ ላይ መረባረብ ነው። ሌሎች ጉዳዮች ከተነሱ የሚጋጩ ህልሞች ውስጥ እንገባለን። ሁሉም የራሱን ህልም ይዞ ከጋለበ፣ ተቃዋሚው መሰረታዊ ጉዳዮች ላይ ሳይስማማ የቤት ስራችን ሳንሰራ ለውጡ መጣ። ስለዚህ ከሁሉም ጋር ተሰርቶ ዲሞክራሲያዊ ስርዓት ሁሉም ሜዳው በዲሞክራሲያዊ መንገድ የሚስተናገድበት ሁኔታ እንዲፈጠር ነው። ስለዚህ ከሆነ ጋር የመደባለቅም የምንም ሳይሆን አብሮ የመስራት በተለይም የኦሮሞ ህዝብ ድምፅ እንዳይከፋፈል፣ የኦሮሞ ወጣቶች እንዳይከፋፈሉ የማድረግ የአጋርነት መንፈስ ነው። ለማነጽ የምትፈልጉ ኖ ኖ አጋርነትን ብቻም ብቻ ሳይሆን ቅድም እንዳልኩ ለምሳሌ ምርጫ ቢመጣ ሳ ሳ መቶ ልናስገባት ይችላል አንዱ በሌላ ላይ እንዳይወዳደር ማለት ነው። በጋራ ለምሳሌ የምንገፋቸውን የፖለቲካ አጀንዳዎች በጋራ መግፋት ይቻላል ማለት ነው። እንዲህ ያ ነገሮች በልዩነት ተግባብታችሁ ስራችሁን መቀጠል አሁን ያለው በልዩነት ልዩነቶቻችን አቻችለን ትግሉን መግፋት ነው። ነገ የተነጎዳ ከዛ በላይ አይሄድም ማለት አይደለም። ከወደድ ጋር ከወጣው በኋላ ከወደድ ባለስልጣናት ጋር ተነጋግረናል። ዶክተር አብይን እና አቶ ለማን ጨምሮ ማለት ነው። እንደ መንግስት ሳይሆን እንደ ደረጃ ተነጋግረናል። በአደባባይም ደግሞ አቋማችን አሳውቀናል። እኛ እግራችሁን ይዘን አንጎትትም፣ ከኋላ ሾኬ አንመታችሁም። የምትችሉትን ያክል ስሩ፣ ጠንክራችሁ ስሩ። የኦሮሞ ሕዝብ ትግል የኢትዮጵያ ሕዝብ ትግል ግን ብቻችሁን እንዳርታደርሳላችሁ የሚል እምነት የለንም። እኛ ለምናካሄደው ትግል ለምንመራው ትግል ደግሞ እንቅፋታቱ ነው። ከዚያ በኋላ ከሦስት ወር በፊት አስቸኳይ ጊዜ አዋጁ ሲነሳ አንድ ቢሮ ነበረን አዲስ አበባ ውስጥ። አሁን ግን አብዛኛውን ኦሮሚያ ከመቶ ቢሮዎች በላይ በሶስት ወር ውስጥ ከፍተናል። ህዝቡንም ደግሞ ማደራጀቱም ስብሰባዎች ማካሄዱን ቀጥለናል። ስብሰባዎች ስናካሄድ የአካባቢው ጸጥታ ኃይል ስብሰባዎቻችንን ጸጥታ ያስከብራል። እንዳሁም እንደ ቀልድ አንዳንዶቹ ሌሎቹንም እናጅም ነበር እናንተም እናጅም ምናለ ብሎን ትስሉ ነበር ፖሊሶቹ። ስለዚህ አሁን ባለው ሁኔታ እነዚህ ስራዎችን እንቅፋት እየሆኑ አይደለም። ለምሳሌ አንዳንድ ጊዜ ግን ሀራር አካባቢ ለምሳሌ እነዚህ ጭና፣ ክሰን፣ ባብል፣ ሌሎች ቦታዎች በኦሮሞ ሕዝብ ላይ አብዲ ኢሌ እና የሶማሌ ልዩ ኃይል ሲወስድ የነበራቸው እርምጃዎች ብዙ እረፍት አንስቶን ነበር። እሱ እሱ ላይ መግለጫ ማውጣት ሲሆን አንዳንድ ነገሮች ማድረግ ነበረብን። ከዛ በላይ ማድረግ ግን የተቆጠብነው በእንደዚሁ አይነት ምክንያት ነው። እንዳውም በግልጽ ቋንቋ ጠቅላይ ሚኒስቴር ኦሮሞ ነው፣ ፕሬዚደንት ኦሮሞ ነው፣ መከላከያ ሚኒስቴር ኦሮሞ ነው፣ ፍትህ ሚኒስቴር ኦሮሞ እየተባለ ምንድን ነው የሕዝብ የሚጠቃው የምለውን ማንሳት ነበረብን እና እንደዚህ፣ እነዚህ ነገሮች ከነሱ ጋርም ወሰን ክልላችን ግልጽ ነው ማለት ነው። የፖለቲካ ወሰን ክልላችን ብዙ ላነሳ የምንችላቸው ጥያቄዎች አሉ። ካለን ጊዜ አኳያ ግን እንደው ፈጠን ፈጠን እናድርጌ አንዳንዶቹ እንደው ሳናነሳቸው እንዳናልፍ ብቻ ላንሳ። የሰሞኑን የአዲስ አበባን ሁኔታ ከኦነግ መግባት ጋር ተያይዞ እየታየ ያለውን ሁኔታ እንዴት ነው የሚገመግሙት ዶክተር መረራ? ዶክተር መረራና ሰለሞን የጀመሩትን ውይይት እዚህ ጋር ገታ እናድርገው። መለስ ብለን ይዘነው እንመጣለን። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ከም፣ እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል። በትዊተርም ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድናችሁ ያለነው ጽዮን ግርማና ሰሎሞን አባተ ነን። ወደ ተከታዩ የዝግጅታችን ክፍል ከመሸጋገራችን በፊት ጽዮን፣ አንድ ዜማ እንጋብዛችሁ። ሄለን በርሄና አሊ ቢራ ሰሞኑን የተጫወቱትን አንድ የኦሮምኛ ዜማ አብራችሁን ቆዩ። sakuma ke ሄለን በሬህንና አሊ ቢራን እናመሰግናለን። አሁን የሰለሞንና የዶክተር መረራ ቀሪ ክፍል ይቀጥላል። የሰሞኑን የአዲስ አበባን ሁኔታ ከኦነግ መግባት ጋር ተያይዞ እየታየ ያለውን ሁኔታ እንዴት ነው የሚገመግሙት ዶክተር መረራ? እነሱ እንግዲህ ከዚህ በፊትም እንደዛ ይደረግ ነበር። ብዙ ሀይሎች እዚህ ውስጥ ሊገቡ ይችላሉ። በዋናነት ግን ይሄ የሚጋጩ ህልሞች ያልኩኝ እንደዚህ አይነቱን ነው። የሚጋጩ ህልሞችን ይዜ ሊጣሉ የሚችሉ ባንድራዎችን ይዜን የጋራ ቤት ስራችን ሳንሰራ የምናደርጋቸው ነገሮች ለነዚህ ሊያጋልጡ ይችላሉ። መንግስትም ደግሞ አንዳንድ ጊዜ ለውጡን የማይፈልጉ ሀይሎችም ደግሞ እጃቸውን አስገብተውም ሊሆን ይችላል። እዚህ ስለሆንኩኝ እርግጠኛ አይደለሁም። የተሻለ ማንበብ አልችልም ማለት ነው፣ እዚህ ሆኜ ዞሮ ዞሮ ግን የሚጋጩ ህልሞቻችን በአግባቡ መያዝ ሁሉም ኃይሎች በተለይ ጫወታ ውስጥ በስፋት የገቡ የሚገቡ ኃይሎች ደጋፊዎቻቸው፣ አባሎቻቸው አጉል ነገር ውስጥ እንዳይገቡ መጠንቀቅ በጣም አስፈላጊ ነው። ለምሳሌ ጥሩ ምሳሌ አብዛኛው ኦሮሚያ አካባቢ አብዛኛው የምንንቀሳቀስባቸው ቦታ ቢሮ ስንከፍት ለምሳሌ አሁን ሸሸመኔ ወደ ሰባት መቶ ሀምሳ ሺህ ብዙ ሺህ ነው ሰው ዋንቦ አካባቢ ለምሳሌ ወደ ሁለት ሚሊዮን ሰው ነው ሲወጣ የነበረው። የኦነግ ባንዲራም ይኖራል፣ የእኛም ባንዲራ ይወጣል። ምንም ግጭት የለ፣ አንድ ድንጋይ ይወረወረ የለ። ሁሉም በዛም በዚህም እንትን ብሎ ይወጣል። ግን አንድ ድንጋይ ሌለ፣ ሁለት አይደለም አንድ ድንጋይ። እነዚህ የምንንቀሳቀስበት ቦታዎች ወለጋ፣ ሸዋ፣ ሐረር፣ አርሲ፣ ባሌ፣ ብዙ ቦታዎች ተንቀሳቅሰናል። አንድ ድንጋይ እኛ በምናደርጋቸው ቦታዎች ለወደፊቱ ክፉ እንዳያስቡብን እንጂ አልተወረወረም፣ አይወረወርም። እንዳሁን ገበሬውም አካባቢ እነዚህ ወንድማሞች ናቸው፣ ተዋቸው ወደ ሚሎ ነው ይሄዱ ያለው። ሌላውም በዛ ደረጃ ወደ አጉል መቀናቀን ውስጥ ካልተገባ ወደ አላስፈላጊ የህልሞች ግጭት ውስጥ የግድ ትናንሽ ነገሮች ወደ መግባቱ ካልን የተለያየ ልብስ ለብሴ እንደሚትወጣ ማለት ነው። ምንም እንትን የለም እና ሁሉም ይህንን አውቆ ኢትዮጵያ የሁላችን እምነት የሆነ ባንዲራም የኢትዮጵያ ባንዲራም የእኛም ባንዲራ የኢህአዴግ ባንዲራም ሰው የፈለገውን ይዞ መሄድ ይችላል የሚለውን መቀበል አለብን። ያንን ካደረግንና ደጋፊዎቻችን ደግሞ ወደ አላስፈላጊ ግጭት እንዳይገቡ አንድ የምንችለውን ያክል በዛ አቅጣጫ መግፋት የለብንም። አንዱ ትልቁ እሱ ነው። በምንም እንትን በዛ አቅጣጫ መግፋት የለብንም። ከሁሉም በላይ ግን እደጋግሜ የምለው የጋራ የቤት ስራችን መስራት የጋራ አጀንዳ ተቀርጾ የምናደርጋቸው የጨዋታው ሜዳ ሁላችንም ሊያስተናግድ በሚችልበት ደረጃ እንደገና እንዲዋቀር መንግስትንም ካልገፋን ራሳችንም ብሔራዊ ስምምነት የሚባሉ ብሔራዊ መግባባት የሚባሉ ውስጥ ካልገባን ሁልጊዜ ለዚህ አደጋው ክፍት ነው እንጋለጣል ለዚህ አደጋ እሱ መሰረታዊ ጉዳይ ነው ብሔራዊ መግባባት ላይ መድረስ ብሔራዊ ስምምነት ማድረግ ተቃዋሚዎች ምርስ በርሳቸው ከመንግስት ጋር እዛ መሰረታዊ ጉዳዮች ላይ ፖለቲካውን ወደ ሰለጠነ ከጥይት ይልቅ ግጭት ይልቅ ደጋፊዎችን በሰላማዊ መንገድ ወደ ማደራጀቱ ወደ ማንቀሳቀሱ ወደ ማሰለፉ ካልን ምንጊዜም ቢሆን ለአደጋው እንጋለጣለን። ዶክተር መረራ፣ አንዱ ትልቁ ችግር ነው ተብሎ በብዙ የፖለቲካው ተንቀሳቃሾች ውስጥ የሚነሳው ነገር በብሔር የመደራጀት ነገር ነው። እናንተ በብሔር የተደራጃችሁ ናችሁ። በእርግጥ በብሔር ያልተደራጁም ሌሎች የፖለቲካ ኃይሎች ጋር አብራችሁ እንደምትሰሩ ይታወቃል። የትኛው አማራጭ ነው ለኢትዮጵያ ትክክለኛ ነው ብላችሁ የምታምኑት? አሁን ባለው አማራጭ ሁሉም ስንሞክር ነበረው፣ ህብረት ውስጥም፣ መድረክ ውስጥም አሁን ባለ ያለው አማራጭ ሁሉም በፈለገው መንገድ ይደራጅ ግን ህግና ስርዓትን አክብሮ የጋራ አጀንዳን ማዕከል አድርጎ መደራጀትና ከመጋጨት ይልቅ ተባብሮ የመስራትን አቅጣጫ አስቀምጦ መንቀሳቀሱ ይመረጣል። በአዋጅ ይሄ ጥሩ ነው ይሄ መጥፎ ነው ወደሚለ ከሄድክ ሌላ ጫወታ ነው። ወደ ሌላ ደግሞ ዙር ግጭትና ፍጭት ውስጥ ነው የምትገባው። ሁለቱም የኢትዮጵያ ታሪክ ውጤቶች ናቸው። ህብረ ብሔርም የብሔር ንቅናቄዎችም የብሔር ብሔር ንቅና ፓርቲዎችም የዚህ የኢትዮጵያ ታሪክ ውጤት ነው። እነዚህን ካልተረዳን በስተቀር አንተ ለምሳሌ ከዛሬ ጀምሮ በብሔር አልተንቀሳቀስ ካልክ፣ መብቴ በብሔር ደረጃ ተረግጧል አልተከበረም፣ መሬቴ በዚህ ሲዘረፍ ነበር ቋንቋዬ በዚህ ስረቀት ነበር የምለው የግድ በዛ አቅጣጫ ገፋሉ ላል የለም እኔ ተጠያቂ አይደለሁም። ይሄ ይሻልሃል የምለው ደግሞ ወገን ያ ለመሻሉ ለዛኛ ዋስትና በማይሰጥበት ሁኔታ ሁሉም በግድ ጎን ለጎን የመንቀሳቀሱ ተከባብሮ የመቻቻል ፖለቲካዊ መፍጠሩ ግን ወሳኝ ነው። ዋና ጉዳይ እኮ ካላጣላን በስተቀር ህብረት ውስጥ አብረን ሰርተናል። መድረክ ውስጥም አብረን እየሰራን ነው ከሁለቱም ጋር አንድ ጊዜ አንድነት የሚባለው አፍንግጦ ወጣብህ እንጂ፣ አሁን ልክ አንተ ባለው ጥያቄ እና በአንዳንዶች ግፊቶች አልተጠቀመም። ዋና ጉዳይ ኢትዮጵያ ታሪክ ነው። ፖለቲካን ሁል ጊዜ ታሪክን በአንተ እንደፈለግህ ካትመርጥም የትናንት ስለነበር ማለት ነው። ስለዚህ አሁን ባለው ሁኔታ ነገ ተነጎዳ ልጆቻችን ወይ የዛሬ ዓመት ሰላሳ ዓመት የተሻለ የፖለቲካ ቅርጽ የተሻለ የፖለቲካ መድረክ ሊፈጥሩ ይችላሉ፣ ከኛ የተሻለ። ለዛሬው ግን እነዚህ ነገሮች መሬት ላይ ስላሉ፣ እነዚህ ነገሮች ደግሞ ሰዎች በስሜት የሚገቡበትና በስሜት እየተደራጁበት ያለ ሁኔታ ስለሆነ፣ በዋጭ ይሄ ይቅር ያ ይቅር ጥያቄ ሳይሆን የፈለገው በፈለገው መንገድ ይደራጅ፣ ግን ተከባብሮ የመቻቻል ፖለቲካ ፈጥሮ የመስራቱ ሁኔታ ወሳኝ ነው። አሁን ለምሳሌ እኛን ድርጅት ብትወስድ እኛ ከኢትዮጵያ ድርጅቶች ጋር የምንሰራ ነበር። በኢትዮጵያ ደረጃ ከተደራጁ ጋር ከብሔር ንቅናቄዎች ጋርም ስንሰራ ነበር። አሁንም እየሰራ ነው። በነገራችን ላይ አሁን በኢትዮጵያ ደረጃም የተደራጁን በብሔር ደረጃ የተደራጁ ድርጅቶች በዚህ አጋጣሚ አይነኩንም። እኛን ሪቁንስ የሚያስፈራን የሌሎቹ ግጭት ነው። በተቻለ መጠን የምትፈልጎ ሁላችንም የምንፈልጋቸው ነገሮች በገደብ ካደረን የመቻቻል ፖለቲካው ደግሞ ፖለቲካው እኮ ሰው ነው የፈጠረው። ሰው ሲለወጥ ይለወጣል። ትናንት ለምሳሌ እኔና ለምሳሌ ውነግ አካባቢ ያሉት ኃይሎች የተጣላ ነው የተጋጭ ነው ይሄ የኢትዮጵያ አንድነትና ዲሞክራሲያዊ ስርዓት የሚለው ለምን ታጎላለ በሚለው ነበር። አሁን ግን ሁላችንም ዲሞክራሲያዊ ስርዓት የሚለን በዋናነት እያነሳን ነው። ስለዚህ አብሮ መስረት ይቻላል። አብረህ የምትሰራው ግን እነዚህን የሚጋጩ ህልሞችን በገደብ ማድረግ ከቻልክ ነው። ዶክተር መረራ ጉዲና በጣም ብዙ ጥያቄዎች አሉ የምናነሳቸው። እንቀጥላለን፣ በራዲዮም፣ በፌስቡክም፣ በሌሎችም መድረኮቻችን እንቀጥላለን። ይሄ በጥሩ ቋንቋ የተጻፈ ጥሩ ማብራሪያዎችና ማጣቀሻዎች የሰፈሩበት የኢትዮጵያ ታሪክ ፈተናዎችና የሚጋጩ ህልሞች መጽሐፍ ብዙ ነገር አንድ ነገር ይዛላል ይበልልህና የታሪክ ፈተናዎቹም አሁንም አሉ። የሚጋጩ ህልሞችም አሁን እየገጠሙን ነው። ምናልባት የህደ ቆርጦ ቀጥል ፖለቲካው እየቀነሰልን መጥተዋል። በተለይም ህዋት መሪዎችም ለተቃዋሚ ፖለቲካ ኃይሎችም ለነዶክተር ዶክተር አብይም ማስተላልፈው መልእክት ሁሉም ቁጭ ብሎ በፍጥነት በፍጥነት ወደ ብሔራዊ መግባባት ሀገሪቷን መምራቱ ወሳኝ ነው። ይህንን የሚጋጭ ህልሞችን ይዞ ከውጭ የገባውም ውስጥ ያለውም መተራመስ ውስጥ ከገባ ኢትዮጵያ ትተራመሳለች። ከዚህ ሀገሪቷን ለማዳን ህዝቦቿንም ለማዳን ቁጭ ብሎ መሰረታዊ በሆኑ ጉዳዮች ላይ ብሔራዊ መስማማት ማድረግ፣ ብሔራዊ ስምምነት ላይ መድረስ፣ የሚጋጩ ህልሞችን በአግባቡ መያዝ። በተለይም የቡዳ ፖለቲካ ብዬ እዚህ ላይ ጽፋለሁ ይሄ ቡዳ ፖለቲካ ውስጥ እናንትና ናቸው ያጠፉት፣ እናንትና ናቸው ያጠፉት። የዚህ መቀባበሉ ሁኔታ ትትን በፍጥነት ወደ ብሔራዊ መግባባቱ ካልህን ምናልባት ለውጡ ለአደጋም ለቅልበሳም ክፍት ነው። የሚጋጩ ህልሞችን በማይሆን መንገድ አጋጅቶን የመሄዳቸውም ወደ እርስ በርስ ጦርነትም የመሄዳችን እድሉ አሁንም አለ። ስለዚህ ሀገሪቷና ህዝቦቿን ለመታደግ ወሳኙ ነገር በፍጥነት ወደ ብሔራዊ መግባባት፣ ወደ ነፃና ፊታዊ ምርጫ ወደ ዲሞክራሲያዊ ስርዓት ፈጠራ መሄዱ ወሳኝ ነው። በዚህ አቅጣጫ ሁላችን ብንሰራ አደራላለሁ። አመሰግናለሁ። ዶክተር መረራ እኔም አመሰግናለሁ። ስትልኝ እድል መልካም ቆይታ። እንመለሳለን። ውይይታችን ሰለሞንና እንግዳውን ዶክተር መረራ ጉዲና እናመሰግናለን። ጥሩ ውይይት ነበረ። አድማጮች የዚህን ውይይት በምስል መከታተል ከፈለጋችሁ በዌብሳይታችን ላይ ተከታተሉ። እንደዚሁም በፌስቡክ ገጻችን ላይ እንጭነዋለን። ከዛ መመልከት ትችላላችሁ። ወደ ተከታዩ ዝግጅታችን እናልፋለን። ተከታዩ ዝግጅት ወደ ደቡብ ክልል ይወስደናል። በደቡብ ክልል አዲስ የዞንና የወረዳ አወቃቀር ጥናት ላይ ያተኮረ ይሆናል ተከታዩ ዝግጅታችን ሕዝቡ ስሞታና ቅሬታዎቹን በተለያዩ አጋጣሚዎችና መንገዶች ሲያቀርብባቸው የነበሩ አስተዳደራዊ ችግሮችን ለመፍታት ያስችላል ባለው አዲስ የዞንና የወረዳ አወቃቀር ላይ የተካሄደን ጥናት ማጠናቀቁን የደቡብ ኢትዮጵያ ክልላዊ መንግሥት አስታውቀዋል። በጥናቱ ውስጥ ለረጅም ጊዜ ተቃውሞ ሲሰማበትና ጥያቄ ሲቀርብበት የነበረው ኮንሶ ከሰገን ሕዝቦች ዞን ተለይቶ ራሱን ችሎ ዞን መሆን እንደሚችል ተካቷል። ጽዮን ግርማ የደቡብ ክልል ፕሬዚደንት አቶ ሚሊዮን ማቴዎስን ስለ ጥናቱ አነጋግራ ተከታዩን ዘገባ አሰናድታለች። የደቡብ ክልል ፕሬዝዳንት አቶ ሚሊዮን ማቴዎስ ክልሉ አዲስ ያስጠናው መዋቅርን ተግባራዊ በማድረግ ሕዝቡ የሚያነሳውን ችግሮች ለመፍታት ጥረቱን አጠናክሮ እንደሚቀጥል ተናግረዋል። አስራ ሁለት አመታት የአዲስ ወረዳ መዋቅር ጥናት ተካሂዶ ነበር። ያን ጊዜም በየአመቱ ከምኖረው የህዝብ እድገት ጋር ተያይዞ ለሕዝብ የአስተዳደር መዋቅሩን ቅርብ ከማድረግ አንጻር ያው ተጨማሪ መዋቅሮችን እያጠኑ ማስተካከል ስለሚያስፈልግ አሁንም በክልሉ ውስጥ ተጨማሪ የወረዳ መዋቅር እንዲሁም ደግሞ የዞን መዋቅርም በጥናት ላይ ተመስርቶ ምላሽ መስጠት ያስፈልጋል። ዋናው ማዕከሉ ማዕከላዊ ሀሳቡ የህዝቡን የመልካም አስተዳደር ጥያቄዎችን፣ የልማት ጥያቄዎችን በፍጥነት ከመመለስ አንጻር ምቹ ሁኔታን ለመፍጠር ታሳይ በማድረግ የተጠና ጥናት ነው እና ያ ያ ጥናት ነው በአሁኑ ጉዳይ ተጠናቀቀ የሚባለው። ማን ነው ጥናቱን ያጠናው? ያው ጥናቱ እንዲጠና በተለያየ ጊዜ ከህዝብ ጥያቄዎች ትነሱ ነው የቆየው። ህዝብ አቅራቢያው የወረዳ ማዕከል እንዲከፈትለት ምክንያቱም ከሚያነሳቀው ጥያቄዎች ፈጥኖ አገልግሎቱን ከማግኘት አንጻር ሲያነሳ ነው የቆየው እና ገዢ ፓርቲ ከዚህ ተነስቶ ወስኖ ነው ወደ ጥናት ውስጥ እንዲገባ ያደረገው እና ጥናቱን ያቅናው ገዢ ፓርቲ ራሱ ማስቀምጦ ዳይሬክሽን ነው ማለት ነው። አቶ ሚሊዮን ጥናቱ ያካተተውን እንደነገሩን ከዚህ በፊት ልዩ ወረዳ የነበረው አላባ ወደ ዞን እንዲያድግ ሀሳብ ቀርቧል። በተጨማሪም ዌራ ዙሪያ፣ ድጆ ዌራ እና ድጆ የተባሉ ወረዳዎችን ያቅፋል ተብሏል። ወረዳዎቹም ቁሊቶ፣ ጉባ እና የቤሻኖ ከተሞች እንዲሆኑ በጥናቱ ላይ ተገልጿል ተብሏል። በተጨማሪም ከጋሞ ጎፋ ዞን ጎፋ ለብቻው ዞን እንዲሆን በስሩም ስምንት ወረዳዎች ቢኖሩት ተብሎ በጥናቱ ላይ ተገልጿል። ጋሞ ዞን ደግሞ ብቻውን ሆኖ አስራ ሶስት ወረዳዎች ይኖሩታል ተብሏል። በተመሳሳይ ኮንሶ ወረዳ ሰገን ዞን ወጥቶ ለብቻው ዞን እንዲሆን በጥናቱም ተካቷል። አቶ ሚሊዮን ጥናቱ የህዝብን ብዛትና ጥያቄን መሰረት አድርጎ የተሰራ ነው ብለውታል። ታሳቢ የሚደረገው ከህዝብ ብዛት አንጻር መነሻ ነው የሚያደርገው ባለፉት አስራ ሁለት ዓመታት፣ የዛሬ አስራ ሁለት ዓመታት አካባቢም እንደዚህ ተጠንቶ ነበረ የተጨማሪ ወረዳ መዋቅር አሁን ደግሞ ካለው ተጨማሪ የህዝብ ብዛት ጋር ተያይዘ ሁለተኛው ያው የብዛቱ እንዳለ ሆኖ ለአስተዳደር አመችነትም መነሻ በማድረግ ተጨማሪ ወረዳ ማዕከላትን ማጥናት አስፈላጊ ነው ሆኖ ስለተገኘ፣ ከላይ የተነሱ አካባቢ ላይ ተጠንቷል። የዞን መዋቅሩም በተደጋጋሚ ህዝቡ ከስሩ ያሉ ወረዳዎችን በማስተባበር የልማት መልካም አስተዳደር ስራዎችን የሚሰራ ከመሆኑ ጋር ተያይዞ ተጨማሪ የዞን መዋቅር እንዲጨምር ያው በጥናት ተለይቷል። አንዱ ያው ጎፋ አካባቢ ላይ ያለው ነው። ሁለተኛ በወንሶ አካባቢም በተደጋጋሚ ህዝቡ ከሚያነሳው ጥያቄ አንጻር በጥናት የተካለለ ነው። ሌላው አላባም ወደ ሰባ ዘጠኝ ሊጠጉ ቀበሌያት ናቸው ያሉት እና በጣም ሰፊ የቆዳ ስፋት ያለው ልዩ ወረዳ ነው የነበረው ከዚህ በፊትም ይህንንም ጭምር ለቀጣይ አስተዳደርም ለእድገትም በሚመች መልኩ መልሶ ማየት ይጠቅማል። ለጥናት መነሻም ጭምር ያን ስለሚያረጋግጥ በዚህ መልኩ የተጠኑ ናቸው። ሌሎቹ ወረዳዎች በየዞኑ ከላይ ባነሳውት መሰረታዊ መነሻዎች የተጠኑ ናቸው። መቼ ነው ተግባራዊ የሚደረገው ይሄ ጥናት? ይሄ ጥናት ያው የክልሉ ምክር ቤት አሁን የጥናቱን ግኝት መነሻ አድርጎ ተወያይቶ መወሰን ይገባዋል። ያው ከአንድ ወር በኋላ ይሄ ለክልል ምክር ቤት ቀርቦ ያው ተወስኖ ወደ ተግባር ውስጥ ነው የሚገባው ማለት ነው። አሁን ግን ያላለቁ ጉዳዮች አሉ። ለምሳሌ አሁን የወረዳ ማዕከላትን ስያሜንም በተመለከተ ህዝቡ ተወያይቶ ራሱ መወሰን አለበት። እነዚህን እነዚህን ማዕከላትን እና ስያሜዎችንም ጭምር ህዝቡን አወያይቶ ይሆነኛል፣ ያማክለኛል በሚል አካባቢ ላይ ሊሆን ስለሚገባ እነዚህ ስራዎች እየተሰሩ ነው ያሉት አሁን። በሌላ በኩል በሰገን ዞን ስር የሚገኘው ኮንሶ ወረዳ ለረጅም ጊዜ ላለፉት ሁለት አመታት ና ሶስት አመታት ተቃውሞ ሲቀርብበት፣ በዚህ ተቃውሞ ምክንያትም የሰው ሕይወት ጠፍተዋል። ሰዎች ከአካባቢያቸው ተሰደዋል፣ ታስረዋል። የታሰሩት ሰዎች በቅርቡ ተፈተዋል። እነዚህ በቅርብ የተፈቱት ሰዎችን አነጋግረ ናቸው ነበር። በአካባቢው ላይ አሁንም ችግር እንዳለ ከበዞን አስተዳደሮች ጋር እንደማይስማሙ ገልጸውልን ነበር። አቶ ሚሊዮንን ይህንን አንስቼ ሰጥቼ ጠይቂያቸው ነበር። የሚነሱት ቅሬታዎች አሁንም ድረስ በክልሉ ይነሳሉ። የአስተዳደር ጥያቄዎች ደግሞ በዚህ ጥናት ተግባራዊነት ይፈታሉ የሚል እምነት እንዳላቸው ነግረውናል። ያው አስተዳደር አስተዳደር አካልን መሰየም ቀጥሎ መዋቅሩ ካለቀ በኋላ ያው እደትም ተከትሎ የሚፈጸም ነው የሆነው። መጀመሪያ ህዝቡ በተጠና ጥናት ላይ ተወያይቶ የደረጃው ባለው አደረጃጀት ወይም ምክር ቤቶች ከወሰነ በኋላ መዋቅሩን ቀጥሎ አዲስ በመጣው አደረጃጀት ላይ ማን ምን ምን ይሰራል ወይም የት ተመደበው ይሰራል የሚለው ነገር ቀጥሎ የሚታይ ነው የሚሆነው። አቶ ሚሊዮን በአያይዘው እንደ እንደገለጹልን ከዞን መዋቅሮች በተጨማሪ ከደቡብ ክልል ሀምሳ ስድስት ብሔር ብሔረሰቦች ውስጥ የሲዳማ ዞን የክልል ጥያቄ ራሱን በራሱ ችሎ የሲዳማ ክልል እንዲሆን በምክር ቤቱ ያቀረበው ጥያቄ ህገ መንግስቱን ተከትሎ ውሳኔ እንዲያገኝ እየታየ ነው ብለዋል። ሂደት ላይ ያሉ አሉ። ያው ይሄ በዚህ አመት ውስጥ ጥያቄዎች ቀርቦ ማየት የሚገባው አካል አይቶ ህገ መንግስታዊ መንገዱን ተቀጥሎ የሚታዩ ናቸው። እሱ በሂደት ላይ ያሉ አሉ። አሁን ባለንበት ሁኔታ ማን ማን ናቸው? በሂደት ላይ ያሉ ጥያቄ የቀረበው አሁን ቀጥታ ያው ሂደት ላይ ቀጥታ የገባው ከሲዳማ ህዝብ የተነሳው ያው በሲዳማ ዞን ሲዳማ ዞን ምክር ቤት ተወስኖ ለክልሉ ምክር ቤት የቀረበው ነው። ሌሎች ያው በዚህ ደረጃ የቀረበ የለም። በፍላጎት ደረጃ የምነሱ ናቸው ና እንትላ ገብ ገብቷል ብዬ ምልሽ ከዚህ ጥያቄ አንጻር ያለ ለአሜሪካ ድምጽ፣ ጽዮን ግርማ፣ ዋሽንግተን ዲሲ። አመሰግናለሁ ጽዮን፣ አንቺንም እንደዚሁም የደቡብ ክልል ፕሬዝዳንት አቶ ሚሊዮን ማቴዎስን። እንግዲህ የዛሬ ጊዜ ወደ ማብቃት ነው መሰለኝ ፕሮግራማችን። አዎ ሰዓታችን ተጠናቅቋል። ፕሮግራማችንም ወደ መጠናቀቁ ነው። እንግዲህ እስከዚያው ድረስ እንዳጀማመራችን ሁሉ በመልካም ምኞት ዝማሬ እንሰናበት። ለዛሬም ሰላም በመሐሙድ አህመድ። Thank you. Ben bel